የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን የጉዞ ዕቀባ ከጣለባቸው ጎራ የማካተት ዕቅድ አለው ተባለ። በጋዛ ሰርጥ በእስራኤልና በአሜሪካ ድጋፍ ምግብ በሚታደልበት ቦታ በተከፈተ ተኩስ ቢያንስ ስምንት ሰዎች መገደላቸውን ባለስልጣናት አስታወቁ። እስራኤልና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር ጨመረ። በሰሜናዊ ህንድ ሄሊኮፕተር ተከስክሶ የሰባት ሰዎች ህይወት አለፈ። ዜናው በዝርዝር። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን የጉዞ ዕቀባ ከጣለባቸው ጎራ የማካተት ዕቅዳለው ተባለ። የአሜሪካ ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻ የጉዞ ዕቀባ ይጣልባቸዋል ተብለው ከሰፈሩ መካከል 25 የአፍሪካ ሀገራት ይገኙበታል። ኢትዮጵያ፣ ግብፅ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝሩ ውስጥ ከተካተቱ መካከል ናቸው። ውሳኔው ተግባራዊ ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡ በፕሬዝደንት ዶናልድ ትራምፕ አስተዳደር እቀባ የተጣለባቸውን ሀገራት ቁጥር ወደ 48 ያደርሰዋል። ባለፈው ሰኞ ገቢራዊ በሆነው የትራምፕ አስተዳደር ውሳኔ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ ተጥሎባቸዋል። በውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተፈረመውና ዋሽንግተን ፖስት ተመለከትኩት ያለው የውስጥ ማስታወሻ የጉዞ እቀባ ሊደረግባቸው ይችላል በተባሉ 36 ሀገራት ለሚሰሩ የአሜሪካ ዲፕሎማቶች የተሰራጨ ነው። በማስታውሻው ኢትዮጵያን ጨምሮ 36ቱ ሀገራት የቪዛ እቀባ እንዳይጣልባቸው በአሜሪካ ውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት እንደሚጠበቅባቸው መገለጹን ዋሽንግተን ፖስት ዘግቧል። ሀገራቱ ቅድመ ሁኔታዎቹን ካላሟሉ ሙሉ ወይም ከፊል የቪዛ እቀዳ ይጣልባቸዋል። ስለ ጉዳዩ የተጠየቁት የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ በውስጥ ጉዳይ ወይም የውስጥ የመረጃ ልውውጥ ላይ አስተያየት እንደማይሰጡ ለዋሽንግተን ፖስት ምላሽ ሰጥተዋል። ሀገራቱ የተቀመ ጡትን ቅድመ ሁኔታዎች ካላሙ አሉ። በውስጥ ማስታወሻ የቀረበው የጉዞ ማዕቀብ መቼ በትክክል ተግባራዊ እንደሚሆን እንደማይታወቅ ዋሽንግተን ፖስት ዘግቧል። በጋዛ ሰርጥ በእስራኤልና በአሜሪካ ድጋፍ ምግብ በሚታደልበት ቦታ በተከፈተ ተኩስ ቢያንስ ስምንት ሰዎች መገደላቸውን ባለስልጣናት አስታወቁ። በደቡባዊ ጋዛ በምትገኘው ራፋ ምግብ በሚታደልባቸው ሁለት ጣቢያዎች በተሰበሰቡ የተቸገሩ ፍልስጤማውያን ላይ የእስራኤል ኃይሎች ዛሬ ማለዳ ተኩስ መክፈታቸውን የዓይን እማኞች መናገራቸውን አሶሼትድ ፕሬስ ዘግቧል። ምግብ ፍለጋ ወደ ቦታው አቅንተው ባዶ እጃቸውን የተመለሱት አህመድ አልማርሲ የእስራኤል ወታደሮች በከፈቱት ተኩስ የተገደሉ እና የቆሰሉ መኖራቸውን ተናግረዋል። ኡም ኦስኒ አልናጅር የተባሉ የዓይን እማኝ በርካታ የተገደሉና የቆሰሉ መኖራቸውን ለአሶሼትድ ፕሬስ ገልጸዋል። በካን ዩኒስ የሚገኘው ናስር ሆስፒታል ከተኩሱ በኋላ ስምንት አስከሬኖች እንደተቀበለ አስታውቋል። የእስራኤል ጦር ተጠርጣሪዎች ወደ ወታደሮች ሲቀርቡ የማስጠንቀቂያ ተኩስ መተኮሱን አረጋግጧል። ተኩስ የተከፈተው የተባበሩት መንግስታት ሰብአዊ እርዳታ የሚያቀርብበትን ስርዓት ይተካል ተብሎ በአሜሪካና በእስራኤል ተስፋ በተጣለበት የጋዛ የሰብአዊ እርዳታ ፋውንዴሽን ጣቢያ በመቶዎች ሜትር ርቀት ላይ ነው። የተባበሩት መንግስታት አዲሱ የሰብአዊ እርዳታ አቅርቦት ስርዓት የሰብአዊ መርሆዎችን ይቃረናል ሲል ተቃውሞውን አሰምቷል። የጋዛ የሰብአዊ እርዳታ ፋውንዴሽን ጣቢያዎች ባለፈው ወር ከተከፈቱ ጀምሮ በየዕለቱ ተኩስ አቁሞ አያውቅም። የዓይን እማኞች የእስራኤል ኃይሎች በተደጋጋሚ እርዳታ ፈላጋ በሚሰበሰቡ ሰዎች ላይ ተኩስ እንደሚከፍቱ መናገራቸውን አሶሼትድ ፕሬስ ዘግቧል። የጤና ባለስልጣናት እንደሚሉት በርካቶች ተገለዋል። እስራኤልና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር ጨመረ። የእስራኤል ጦር የሀገሪቱ ዜጎች ከህዝባዊ አደባባዮች በመራቅ ጥበቃ በሚደረግላቸው አካባቢዎች እንዲቆዩ አሳስቧል። ኢራን በበኩሏ መስጂዶች፣ የባቡር ጣቢያዎችና ትምህርት ቤቶች ከዛሬ እሁድ ጀምሮ ከእስራኤል ጥቃት የሀገሬው ህዝብ መሸሸጊያ እንደሚሆኑ አስታውቃለች። በሚሳይሎች ና ድሮኖች ጭምር የሚደረገው የእስራኤልና የኢራን ውጊያ ሶስተኛ ቀኑን ሲይዝ አንዳቸው በሌላቸው ላይ ብርቱ ጥቃት ለመፈጸም እየዛቱ ነው። እስራኤል በተሄራን በሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትና ከሀገሪቱ የኑክሌር መርሃ ግብር ጋር ግንኙነት አላቸው በተባሉ ኢላማዎች ላይ ጥቃት ፈጽማለች። ኢራን በፊናዋ የእስራኤል የአየር መከላከያ ስርዓትን ጥሰው ባለፉ ሚሳይሎች የመኖሪያ ህንፃዎችን ደብድባለች። በኢራን ጥቃት ሌሊቱን ጨምሮ እስራኤል ውስጥ አስር ሰዎች መገደላቸውን ማገ ዴቪድ አዶም ተብሎ የሚጠራው የእስራኤል ብሔራዊ የድንገተኛ አደጋ የህይወት አድን ብሔራዊ አገልግሎት አስታውቋል። በአጠቃላይ ባለፉት ሶስት ቀናት እስራኤል ውስጥ በኢራን ጥቃት የተገደሉ ሰዎች ቁጥር 13 ደርሷል። የእስራኤል የአየር ክልልና የሀገሪቱ ዋነኛ ዓለም አቀፍ የአየር ማረፊያ ለሶስት ቀናት እንደተዘጉ ናቸው። እስራኤል በኢራን ላይ የምትፈጽማቸውን ድብድባዎች እንደቀጠለች ሲሆን፣ ዛሬ እሁድ በማዕከላዊ ተሂራን ፍንዳታ እንደነበር የሀገሪቱ መገናኛ ብዙሀን ዘግበዋል። አርብና ቅዳሜ በተፈጸሙ የእስራኤል ጥቃቶች ብቻ ሴቶችና ህጻናትን ጨምሮ 128 ሰዎች መገደላቸውን 900 ገደማ መቁሰላቸውን የፈረንሳይ ዜና አገልግሎት የሀገሪቱን መገናኛ ብዙሃን ዋቢ አድርጎ ዘግቧል። መቀመጫውን በዋሽንግተን ያደረገ አንድ የሰብአዊ መብቶች ተሟጓች በበኩሉ በእስራኤል ጥቃቶች ቢያንስ 46 ሰዎች ሲገደሉ 654 መቁሰላቸውን አስታውቋል። ይህ በእንዲህ እንዳለ አሜሪካ በእስራኤልና በኢራን ግጭት ጣልቃ ከገባች በቀጠናው የሚገኙ ይዞታዎቿ ላይ ጥቃት እንደሚሰነዝር ቃጣኢብ ሂዝቦላህ የተባለ የኢራቅ ታጣቂ ቡድን አስጠንቅቋል። ጀርመን፣ ፈረንሳይና ብሪታንያ በመካከለኛው ምስራቅ የተፈጠረውን ቀውስ ለማርገብ በኢራን የኑክሌር መርሃ ግብር ላይ ከተሄራን ጋር በአፋጣኝ ለመነጋገር ፍላጎት እንዳላቸው የጀርመን ውጭ ጉዳይ ሚኒስትር ጆሃን ቫደፑል ተናግረዋል። ብሪታንያ በግጭቱ ምክንያት ዜጎቿ ወደ እስራኤል ከመጓዝ እንዲቆጠቡ መክራለች። የጀርመን መራሄ መንግስት ኦላፍ ሾልስ በቡድን ሰባት ሀገራት ስብሰባ ላይ የእስራኤልና የኢራንን ግጭት ለማቆም በአራት ጉዳዮች ላይ ከስምምነት ይደረሳል የሚል ተስፋ እንዳላቸው አስታወቁ። የሁለቱ ሀገሮች ውጊያ በካናዳ በሚካሄደው የቡድን ሰባት ሀገራት ጉባኤ ዋነኛ መነጋገሪያ ይሆናል ተብሎ ይጠበቃል። ሜርስ ወደ ካናዳ ለመጓዝ ሲዘጋጁ ቡድን ሰባት በጉዳዩ ላይ ያለውን አንድነት ያሳያል የሚል እምነታቸውን ገልጸዋል። ሜርስ ከስምምነት ይደረስባቸዋል ብለው ከሚጠብቋቸው ጉዳዮች መካከል ኢራን የኑክሌር ጦር መሳሪያ መስራትም ሆነ መታጠቅ አትችልም የሚሉት ይገኙበታል። እስራኤል የኢራን የኑክሌር መርሃ ግብር ጋርጦታል ካሉት የህልውና ስጋት ራሷን የመከላከል መብት አላት። ውጊያው ሊባባስ አይገባም፣ እንደዚሁም በዲፕሎማሲ መፍትሄ ለመፍጠር መስማማት ቀሪዎቹ ጉዳዮች ናቸው። በጀርመን በሚገኙ የእስራኤል ወይም የአይሁዳውያን ኢላማዎች ላይ ኢራን ጥቃት ብትፈጽም መንግስታቸው ለመከላከል ዝግጁ እንደሆነም አስታውቀዋል። በሰሜናዊ ህንድ ኡታራክሃንድ የተባለ ግዛት ሄሊኮፕተር ተከስክሶ የሰባት ሰዎች ህይወት አለፈ። በሂማሊያ ግዛት የተከሰከሰው ሄሊኮፕተር በሂማሊያ ተራሮች ላይ በሚገኝ ታዋቂ የሂንዱ መንፈሳዊ ጉዞ መስመር እየበረረ እንደነበር የሀገሪቱ ባለስልጣናት አስታውቀዋል። በአደጋው አምስት መንገደኞች፣ አንድ ህፃንና የሄሊኮፕተሩ አብራሪ ህይወታቸውን አጥተዋል። በመጥፎ የአየር ጠባይ ምክንያት ከአደጋው በኋላ እስከ ነገ ሰኞ ድረስ በአካባቢው የሚደረጉ የሄሊኮፕተር በረራዎች በሙሉ መሰረዛቸውን ሬውተርስ ዘ ዘግቧል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን የጉዞ ዕቀባ ከጣለባቸው ጎራ የማካተት ዕቅድ አለው ተባለ። በጋዛ ሰርጥ በእስራኤልና በአሜሪካ ድጋፍ ምግብ በሚታደልበት ቦታ በተከፈተ ተኩስ ቢያንስ ስምንት ሰዎች መገደላቸውን ባለስልጣናት አስታወቁ። እስራኤልና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር ጨመረ። በሰሜናዊ ህንድ ሄሊኮፕተር ተከስክሶ የሰባት ሰዎች ህይወት አለፈ። ዜናው በዚሁ አበቃ። ጠና ይስጥልኝ።